ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። የመጀመሪያዋ ኢትዮጵያዊት ዓለም አቀፍ ሞዴል የሐረር ጋሻው በክፍል አንድ ግላ ሕይወት ትረካቸው ከትውልድ ቀያቸው ቀላዳምባ ሐረር ተነስተው አሁን መኖሪያ አድርገዋት ወዳለችው አገር አሜሪካ እንደምን ጠቅለው እንደሰፈሩ ሰፈሩ ነግረውናል። በሂደቱም ወደ ሞዴልነት ሙያ እንዴትና መቼ እንደተሰማሩም ነቅሰው አውግተውናል። የክፍል ሁለት ትረካቸው የሚጀምረው የዓለም አቀፍ ሞዴልነቱ ሚና ያላበሳቸውን ሞገስ እንደምን ለፖለቲካዊ ሰብዓዊና ምግባር ሰናይ ጉዳዮች እንደዋሉት ነው። ብዙ ድርጅት ውስጥ እየገባውኝ ሁሉ አፍሪካ ሁሉ እየተሰበሰብ እየሄድን ፓን አፍሪካኒዝም፣ እዚህ ሲቪል ራይት ሙቭመንት ውስጥም ገባው፣ ኳሜ ኒክሩማ ልጅ አብረን በመጨመር ሰንሰለት ሆነን የሳውዝ አፍሪካን ነጻነት አስመልክቶ እንደውም በጣም በየቦታው ፈለግ ስለነበረ አንድ ስራም ካለ እየተጠራሁኝ ስራዬንም እየተወኩኝ በየቦታው በማስተጋባት አፍሪካን አሜሪካንን ኦርጋናይዝ በማድረግ እዚህ በተለይ ድምፅ እንዲሆኑ እነሱ፣ ከዛ ኮሚቲ ውስጥ ገባሁኝ ያስገቡኝ፣ ሳውዝ አፍሪካን እዚህም ማለት ነው። የሳውዝ አፍሪካ ራሱ የትግሉ ውጭ በዲያስፖራም ውስጥ ነበሩ ብዙ። እና እንግዲህ በዚህ መልክ እየተደረገ ማንዴላም እንዲወጡ ለማድረግ ብዙ ትግል ከሚያደርጉት አንዷ ነበርኩኝ። ይህም ተመዝግቦ በሚገባ ያለ ነው። በተለይ ዳላስ ሞሚን በመከታተል ብዙ መዝግቦት ይገኛል። እና እንግዲህ ያንን እያደረግን ሲለቀቁ የታገልነውን ሰዎች በስነ ስርዓት እሳቸው እዚህ የመጡ ጊዜ እንድንተዋወቅ ተደረገ ማለት ነው። ከዛ አፍሪካ ውስጥ ቱር ደሞ ሲያደርጉ አሲስተንትን የተደረጌ በተለይ ፕሬዚደንት ማርሻል ሞቡቱ ሴሴሴኮ እና አንዱም እሳቸው ነበሩ። በደንብ በገንዘብም በምንም ማንዴላም ብዙ ነገር ረድተዋል። እና እንግዲህ በዚህ መልክ አብሬቱ እያደረግኩኝ ያው ከእንግሊዝኛም ወደ ፈረንሳይኛ ከፈረንሳይም ወደ እንግሊዝኛም እያስተረጎም በራትም ላይ በምናምን እንደዚህ ሌሎች የራሳቸው እየቤተ መንግስት አለ ግን እኔ ደግሞ አብሬያቸው ሆኜ አዎ በፓን አፍሪካኒስትነት እኔም እንግዳም ሆኜም በዛይር በተለይ ቀደም ብሎ እሳቸው ከመምጣታቸው አንድ ሳምንት በፊት ማለት ነው ፐርሰን ኦፍ ደ ዊክ የዛይር ተብዬ በዛ ደረጃ እንግዲህ ተቀብሎኝ የሀገሩ ህዝብ ማለት ነው፣ የሀገሩ መንግስት በጊዜው ማለት ነው። እሳቸውን ያው መጡ፣ ቱር አደረግኩ፣ አብሬ ማለት ነው አብሬ ይሰራ ነበር። ከዛ እሳቸው ደግሞ ሀሪ በላ ፎንቴን እና ሲድኒ ፖንቴን፣ እነዚህ ሁለቱ ነበሩ ከእሳቸው ጋር ቀንጅ ሆነው የሚሰሩት እነሱን አስተዋወቁኝ። በቃ ያው ስለ ስራ የሚሰራውን እንሰራ ነበር ብዙ ነገር እና በምን አጀንዳ የሚለው በፒስ ኤንድ ሪኮንሲሊየሽን በሚል ጠቡ የምንበየቦታ ያው ውጊያ ብዙ ነበረ። አሁንም ያሁን አለ። በተለይ ዛይርን በሚመለከት በዛም ደግሞ ዚምባብዌንም እንደዚሁ ጋናን፣ ጋቦን፣ ናይጄሪያ ፒስ ኤን ሪኮንስሊሽን በጠረጴዛ ዙሪያ ቁጭ ብሎ መነጋገር በሚል ከኢትዮጵያ መንግስት መጀመሪያ በመጀመር ይሄንን ሁሉ በፓንአፍሪካንስትነት አፍሪካ አንድነት ታጋይነቴ ነው ራሴው ፕሮግራም እየነደፍኩኝ ካለው ችግር ጋር ለምሳሌ በአሁኑ ጊዜ ራሱ የ ሳውዘር ካሜሩን ነፃ ልውጣ ስለሚል ነፃ ልውጣ ልገንጠል ብሎ ከሚል ከምትሉ ያለውን ችግር ለመቅረፍ በጠረጴዛ ዙሪያ ተሰባስባችሁ ተነጋገሩ በሚል ከሶስት ወር በፊት ለምሳሌ አሁን ዳላስ እኔ ቤት ነበረ ስብሰባ የነበረው። እንደውም ፎቶግራፎቹን ልክላሉ የተደረገውን ስብሰባ እና ሰዎቹ የነበሩትን ታነጋግራቸውም የምትችለው ማለት ነው። በጣም ጥሩ ነው ያንን ማድረጉ ራሱ እና እንግዲህ እንደ ኤርትራ መገንጠል እንደ ደቡብ ሱዳን መገንጠል ይሄ ሁሉ ምንም ሶሉሽን የማያመጣ ነው የታወቀ ነው። ኒዬሬሬ እንዳሉት ትንንሽ አገሮች ለአፍሪካ ምንም ጥቅም የላቸውም ብለዋል። ለአውሮፓኖች ጥቅም የተደረገ ነው ብለዋል። እና ያንን ሁሉ የምልህ በማቅረብ በመጠቀም እግዚአብሔር የተመሰገነ ይሁን። የደቡብ ካምሩን ጉዳይ በጣም በጣም ትልቅ ሁላችንም ልናስብበት የምንችለው ነው። እንግዲህ ይህንንም አሁንም እየሰራውበት ነው ያለው ትልልህ ነው። በኢትዮጵያም ጉዳይ በተመለከተ በአገር ጉዳይ ላይ በርካታ ተሳትፎ አድርገዋል። እንደዚሁም በረዴት ተግባራት ላይም ተሰማርተዋል። በረዴትን አስመልክቶ ኢትዮጵያ ውስጥ ህይወታቸው ያለፈውን ኮንግረስማን ሚኪሊላንድን በተመለከተም ወደ ኢትዮጵያ ተጉዞ ነበር። ያ ጉዞ ምን ይመስል ነበር? ከሚኪሊላንድ ጋራ በተያያዘ እንደምታውቀው፣ ብዙ በአሜሪካንም በኢትዮጵያም በአፍሪካ በብዙ ቦታ ላይ የተመዘገበ ነገር ነው። እኔ ግን ሳስበው እንደዛ በጣም ትልቅ ይሆናል ብዬም አስቤም አይደለም፣ እግዚአብሔርና ሀገሬን በማሰብ ያደረግኩት ነው። እንግዲህ ሁለት ነገር ነው ይዤ የሄድኩት የዛን ጊዜ፣ አንደኛ ኢትዮጵያ ልትገነጠል ነው፣ የሀገሪቱ ልትበታተን ነው የሚለው በጣም እየሰፋ እየሰፋ ስለሄደ ከውጭ ሰው ጋር በተለይ እኔ ብዙ ስለመገናኝ ከዲፕሎማቲኮችም ከመንግስታትም ጋር ቅድም እንዳለው ብዙ ስለምገናኝ በስልክም ቢሆን በኢትዮጵያም ስላለው በጣም አውቅ ነበረ። ስለዚህ አገሬ ልትገነጣጠል ነው ብሎ ስላሉ ያ ስጋት በጣም እንቅልፍ ስለነሳኝ ነው ብድግ ብዬ አንደኛ ሊሄድ የቻልኩት። ሁለተኛ ማለት የምችለውን ነገር ለማድረግ በሰራዊቱና በህዝቡ መሀል ተገኝቼ የአቅሜን የምችለውን ላድርግ ብዬ ነው። ሌላው የአሜሪካን ምክር ቤት አባል አንተ እንዳልከው ሚኪሊላንድ እሳቸውን አስመልክቶ እንደው ሌላው ቢቀር መንገድ በስማቸው ብንጠራ ተራራም ቢሆን በስማቸው ብንጠራ ማስታወሻ በሞት አመት በሚል እና እዚህ የሲስተኑ ሰውዬው በሚኖሩበት ከተማ ውስጥ ቴክሳስ ውስጥ ኢንተርናሽናል ኤርፖርቱ በጆርጅ ቡሽ ስም ስለነበረ ሲኒየር ማለት ነው፣ በሚኪሊላንድ ስም ይጠራ ብሎ ህዝቡ ሲያቀርብ ዋይና ትኮልት ኢንተርናሽናል ኒግር ኤርፖርት ብሎ አንደኛው የሲቲ ኦፍ ሂውስተን አማካሪ ወይም ካውንስልማን ነጭ ነው ብሎ ሲሳደብ፣ ያ በጣም ትልቅ ኒውስ ነበረ በአሜሪካን ሀገር ውስጥ እና በዚህ ምክንያት ነገሩ በጣም አዘንኩኝ ያንን ስሰማ በኒውስ ላይ እና ራገሬ ጄኔ ሉልን ነገር አደርጋለሁ ደግሞ እነዚህ ለአንድ ኤርፖርት እንትን ሲልቁር ያልኩ በዚህ ለኤምባሲው አቀረብኩኝ። በአጭሩ ያው በጊዜው ለካስ ከቲፔሌፍ ጋር የሚሰሩ ሰው ነበር የነበረውና ሁኔታውን ተቀብሎ ለኮሎኔል መንግስቱ ተልዕኮ አላለ። በጣም ቆየ። መልሱ እንዴት ነው እያልኩኝ ከዛ እኔ ቀኑ እየደረሰ ሄደ። ምን እንዳልሆን ነው ብዬ ብድግ ብዬ ገባው። እዚህ ሚዲያው በሙሉ እንደውም ለእኔ ፈርቶ ነበር። ኮሎኔል መንግስቱ ይገልሻል ብዙ ሰው ነው የሚገለው፣ አንቺም ስትገቢ ይገልሻል በሚል ሁሉ የተባለ ነበር። እሱን ሁሉ ይዤ ነው የሄድኩት። እኔ ይሄ ነው የተባለው እና እኔ ምንም አልፈራሁም። ይሄን ላረግ ነው የመጣሁት ብዬ ማስታወቂያ ሚኒስቴር ነው የሄድኩት በቀጥታ። እኔን አንደስታንድ የሚያደርገው በደንብ የተማረ የማስታወቂያ ሚኒስቴር ውስጥ ያለ ስለ ጆርናሊዝም የተማረ ሰው ነው ሊገባው የሚችለው። እና ሄጄ ያንን አቀረብኩ። ዋናው አልነበረም፣ ምክትሉ ነበረ ቶመርድ በቀለ የሚባል እና ጌታቸው ኃይለ ማርያም በእሱ አማካኝነት ጌታቸውን አውቀዋለሁ። እሱን አስተዋወቀኝ። ፕሬስ ኮንፈረንስ ፈልጋለሁ አልኩ። ተክሉ ታቦርን ሚኒስትሩን መጣ ከሄደበት። ከዛ ለጋሽ ተክሉ ተሰጠ፣ ሳይን ተደረገ። እሱ ከኔ ጋራ እንደውም በቃ የምፈልገውን እንትን ለማድረግ እና እንግዲህ፣ በዚህ መልክ በደንብ ተዘጋጅቶ ፕሬስ የምፈልገውን የመጣሁበትን ለኢትዮጵያ ሕዝብ ማቅረብ ፈልጋለሁ አልኩ። ድሉን ሰጡኝ። ለሕዝቡ ነገርኩኝ። የሄድኩበት ሁሉ ተፈጸመ። ያልታሰበ ነገር እንደውም የአሜሪካን መንግስት ፕሬዚደንቱ እንደውም ኢትዮጵያ የምታደርገውን በጊዜው ሲሰሙ የአሜሪካን ጆርጅ ቡሽ ማለት ነው የመጀመሪያው እሳቸው ያንን ሲሰሙ ኢትዮጵያ አንደኛ በስላሴ ቤተክርስቲያን ውስጥ ጸሎት አዘጋጀሁኝ ከእርዳታ መስተባበሪያም ከኔ ጋር እንተባበራለን አሉ። አብረን እናዘጋጃሉኝ በእነሱ በኩል ዲፕሎማቲክ በሙሉ በእኔም በኩል አዘጋጀውና ዛሬ ኤምባሲ ገባበት አምባሳደሩ ቦሚና ይባላሉ እሳቸው ሆነው ሁሉም ረዳ ዲፕሎማቲኩ በሙሉ ተጠራ የቅዱስ ስላሴ ቤተ ክርስቲያንና ጸሎት አንድ ሁለተኛ የሚኪሊላንድ ህጻናት ማሳደጊያ የነበረ ሌላ መጠለያ ስለነበረ ከትግራይ እና ከወሎ እንደ የመጡ ልጆች እዛ ይኖሩ ስለነበረ ያን ወደ ሚኪሊላንድ ህጻናት ማሳደጊያ እንዲደረግ ተፈቀደ ያንንም የአሜሪካን ኤምባሲም አብሮ እንዲመርቅ ተደረገ። ጉዞ ሳካ ነበር የሚኬሊላንድ ጉዞ ከጸሎት ስነ ስርአቱና ከሌሎቹም ባሻገር በአሜሪካና ኢትዮጵያ መካከል ያለው ዓለም አቀፍ ግንኙነት መልክ እንዲለውጥ አድርጓል። በወቅቱ ፕሬዚዳንት የነበሩትን መንግስቱ ኃይለ ማርያም ጋም ቀርበው ተገናኝተው ነበር። በዛን ጊዜስ ለፕሬዚደንቱ አንስተውት የነበሯቸው ነገሮች ምን ነበሩ ኢትዮጵያንም በተመለከተ ወይም በአሜሪካና በኢትዮጵያ መካከል ያሉትን ግንኙነቶች አስመልክቶ አንደኛ ከአሜሪካን ጋራ ያው ያለውን ግንኙነት እንዲታደስ ነው። በቻርጅ ዳፌር ደረጃ ስለነበረ ግንኙነታቸው በአምባሳደር ደረጃ እንዲሆን፣ እዛ ኢትዮጵያ ውስጥ የነበረው አምባሳደር አምባሳደር ሆዴክ የሚባል ነበረ፣ እና ኢጅፕትና አካባቢው ያው አንዱ ሰው ማለት ነው። አምባሳደር ነው። እኛ ጋር ቻርጅ ዳፌር ነው። ስለዚህ ያ እንዲታደስ በዚህ በሂዩማኒታሪያን ጉዳይ በማድረግ ያ ሊታደስ ችሏል። ያም በመሆኑ ነው የአሜሪካን መንግስት ራሱ በስላሴም ጸሎት የተገኘው በሚኪልላንድ ህጻናትን ማሳደጊያም የተገኘው የሁለቱ ሀገር ሰንደቅ አላማ ብቻ ነው የተውለበለበው። በዛን ጊዜ ለእሳቸው ያቀረብኩት አንደኛ ከትግራይ ህዝብ ነጻ አውጪ እና ከኤርትራ ነጻ አውጪ ከሚለው ግንባር ጋራ በጠረጴዛ ዙሪያ ተገናኝታችሁ ትነጋገሩ በሚል ሀሳብ በዛ ላይ እና ምን ሊመስል እንደሚችል ያን አቅርብ ያለው ማለት ነው። ያው እሳቸው የሰጡት መልስ ደግሞ አሁን እነሱ ችግሩ ሀገር መገንጠል ስለሆነ የሚፈልጉ እኔ አገር የተረከብኩት አንድ ኢትዮጵያን እንዳለች ስለሆነ ከገንጣዮች ጋር ቁጭ ብዬ ተነጋግረው ለገንጣዮች ይህንን እድል አልሰጥም ነው ያሉት። ስለዚህ ግን እስከ መጨረሻው በጠረጴዛ ዙሪያ መነጋገሩ ጥሩ ስለሚሆን ያንን በእኔም በኩል ሌሎችንም ኦርገናይዝ አድርጌ ለማዘጋጀት ዝግጁ መሆኔን እና ሌሎችም ሰዎች ሊጨምር እንደዚሁ እንደሚችል ሁሉ እነ ማንዴላንም ሁሉ የሚል ነገር ነበረ። እንግዲህ በዛ በኩል ያንን አስመልክቶ አልሆነም። በተረፈ ግን ትልቅ ለውጥ ነው ያመጣ ያንን ኢትዮጵያ በመፍቀዷቸው። ፕሬዚደንቱ ባይፈቅዱ ኖሮ ያ ሁሉ አይደረግም። እኔን ያስጠሩኝ ደግሞ እሳቸው ናቸው፣ ራሳቸው ናቸው ቴሌቪዥን ላይ ካዩኝ በኋላ ነው ያስጠሩኝ። ለምን በተለይ ይህንን የእርቁን ጉዳይ በሚመለከት በዶክተር አሻግሬ በኩል በጣም ገፍቼበት ነበር። ኤርትራ ጉዳይም ሆነ የመንግስት ለውጥ እንደተፈራው አልቀረም። ያለፈው የሂድሬ ስርአትም አክትሟል። በአሁኑ ወቅት በፌድሬ ስርአት ተተክተዋል። ኤርትራም ሉዓላዊ ሀገር ሆናለች። በዛ ወቅት ከረጅሙ ጦርነት በኋላ በኤርትራ ውስጥ ይዋጉ የነበሩ የኢትዮጵያ የመከላከያ ሰራዊት አባላት የተወሰኑት በምርኮኝነት ታስረው የነበሩ ነበሩ። እነሱንም ለማስፈታት እንደዚሁ ወደ አስመራ ተጉዘው ነበር። ከኤርትራው ፕሬዚዳንት ኢሳያስ አፈወርቂም ጋር ተገናኝተው እነዛን ለማስለቀቅና ወደ ሀገራቸው እንዲመለሱ በቀይ መስቀል አማካኝነት በርካታ ሆነ ውጤቶች ያስገኝተዋል። ያስ ጉዞ ምን ይመስል ነበር? ቀደም ሲልም አዲስ አበባ በገብቼ ኮሎኒ መንግስቱን በገኘበት ጊዜ ማለት ነው። ከኦኤዩ እኔም ጠርቶ ኦኤዩ ዋና ጸሐፊ የነበሩት ዶክተር ሳሌም ሳሌም በእሳቸው ተቀብለውኝ፣ በግልጽ ማለት ነው ኦፊሻል ጉብኝት ነበረ፣ ስብሰባውም እና በዛን ጊዜ እንግዲህ ነው አንደኛ የኤርትራን ጉዳይ በሚመለከት አፍሪካን በአጠቃላይ እዚህ የወታደሮቹንም ደግሞ እንደዚሁ ለ ዶክተር ሳሌም አቅርቤው ነበር። በዛ ጊዜ ኮሎኔል መንግስቱ እያሉ የታሰሩ ሙርከኞች ነበሩ። ስለዚህ እነዚህን ሰዎች ለማስፈታት በወዩ በኩል እንደሚሄድ የሚያውቁ መኮንኖች እንደተጋበዝኩ ስነግራቸው ይህንንም በዚህ አድርጊ ብለው ነበረ። እና እንግዲህ ከዛ ይጀምራል። ኤኖይ ወዲህ ለመመለስ ሲሄድ በጣም ብዙ ተፈርቶ ነበረ እና እኔ ግን ቅድም እንዳልኩት ነው እዚህም እንቅልፍ ስለነሳኝ ይሄ የቀድሞውን ሰራዊት በደንብ አድርጌ ስለማውቀው ከራሱ በፊት ከቤተሰቡ በፊት አገሩን የሚያስቀድም ጀግና ጎበዝ ሰራዊት ነው። ለኢትዮጵያ የቆመላት ዘብ ነበረ። ለሀገሩ ይሄ ህዝብ ሰውቶ ያ ጀግና በየቦታው ታስሮ፣ እኔ ሲሄድም ተቃውሞ ነበረ። በቀጥታ በኤምባሲው በኩል ተነጋገርኩ። ሬድ ክሮስን ኢሳያስ ገብተን የኢትዮጵያ ሙርከኞች እንዳና አድርጎናል ተብሎ ያ በደንብ ያንን አውቃለሁ። ከእነሱ ጋር ተነጋግሬ እኔ ልገባ ነው ልሄድ ነው እዛ አልኳቸው። ኤምባሲውን ነው በቀጥታ ሄድኩት ሄድኩኝ ስለ እኔ ሁሉም ሰው በቀላሉ ማግኘት ስለሚችል ኢንፎርሜሽን ችግር አልነበራቸውም። ነገር ግን ቢሆንም ጥርጣሬ ነበረ። ማቅረብ ያለብኝን አቅርቤ መጨረሻ ላይ አቶ አብርሃም ያየ እዚህ ዳላስ መጥቶ ስለነበረ ለእሱ ደውዬ ስማ አንድ እንዲህ ነው እኔ ወደ አስመራ ልሄድ ነው ትንሽ አምባሳደሩ ጥርጣሬ አለው ንገራቸው አልኩት እውነትም እሱ ደውሎ ነገረ አሳመናቸው እኔ በራሴ የቆምኩ ሰው መሆኑ ምንም ከዛ ስመለስ ስለ እነሱ ተልኬ እንዳልሆነ ምናልባት ተወያኔ ጋር ያለው መስሏቸዋል እንደዚህ ነገር ነው ያው እየተጣሉ ስለነበረ ማለት ነው በጦርነቱ ከዛ ምንም ችግር አልነበረም። ገባሪ ምን የማውቀው ሰው የለም። ከዛ ያው ኢሳያስ ማግኘት ስለምፈልግ እሱንም ሳላገኝ ደግሞ የምፈልገው በትክክሉ ሊሆንም አይችልም እና ኤምባሲ አሜሪካን ኤምባሲ ጋር ተገናኘው ሬድ ክሮስ ጋር ስብሰባ አድረግን። ሬከርዶ አለኝ። ጄኔቫም በደንብ ይሄ ነገር ደረሳቸው። እኔም ከበሄዴን በፊት አስታውቅ ያለውኝ። ስለዚህ መጨረሻ ላይ የአሜሪካን አምባሳደር ተጠንቀቂ፣ በምትሄጅበት ቦታ ሁሉ ብለው ዲፕሎማቲኮቹን ስብሰባ አድርገው ጠዋት አናገሩኝ። ለእኔ ስብሰባ ተደርጎ ማለት ነው፣ እነዚህ የቡና እና የቁርስ ግብዣ እዛው ትንሽ ተደርጎ ነገሩኝ። አሳስቦኛል አሉ። በጣም ታምኛለሽ፣ እንደገባኝ እምነት አለሽ፣ ምንም አልሆንም እዚህ ብለሽ እምነት አለሽ አሉ። ምንም አልሆንም አልኳቸው፣ እግዚአብሔር ከኔ ጋር አለ። ስንቱ ሰራዊት አልቆ የለም ያልኳቸው። ስንቱ ራሱ ህዝቡ እዛም ያለው የሆነ ወገናችን ነው። ኤርትራ ወንድም የሄደ ነው። ከዛ መጨረሻ ላይ ከኢሳያስ ጋር ዛሬ እስራኤል ነው አምባሳደርነቱ አቶ ተስፋ ማርያም የሚባል በሱ አማካኝነት እሱ ነበረ የኔን ጉዳይ በኤምባሲው በኩል የተቀበለው በጣም እየረዳኝ። ኢሳያስ ውጭ ሄዶ ነበረ። ከመለሰ ጠበቅኩኝ። ደቂቃ ነበረ ስብሰባችን። ከጣሊያን አምባሳደር ጋር ስብሰባ ነበረው። ይዛለት ቀጠልን ከነስቶ ይቅርታ ጠይቆ አምባሳደሩ ሲመጣ አያዋለወይ የኔን ጉዳይ እዚህ እያነጋገረ መሆኑ ስለኔ ሞ የመጣሁበትን ነግሮ ሰውየውም ሄደ ከኔ ጋር ቀጠልን ከአንድ ሰዓት ከአርባ አምስት በላይ ሌሎቹም ያሉበት ተነጋገርን እና እንዲለቀቁ ጠየቅኩኝ ጦርነትም ማቆም አለባችሁ የሚል የሁለትና አሰብ ይመለስ ለኢትዮጵያ የሚለውን ሶስቱን ነበር በአንደኛ ደረጃ ያቀረብኩት ሰራዊቱን እንዳይተደረገ በተለያየ ሶስት አራት ቦታ ታስረዋል። የተወሰኑትን ቦታዎች የርቁ አየሁኝ፣ አገኘኋቸው። ኦንላይን ለቪዲዮ ያው ይገኛል። ሄጄኔ ነ ሆኖልኛል። የሚለቀቁት ተለቀዋል። ህፃናቶቹ ደግሞ እንዳይለቀቁ ሬድክሮስ ራሱ ያው የት ይወሰዳሉ አለ። እዛው እንዳሉ ግን ጉብኝት ተከልክሎ የነበረው አስፈቀድኩነ። እዛው እያለ ፖለቲካን አስመልክቶ ፖለቲካዊ ጉዳዮችን በሀገር ጉዳይነት ተርጉመው ማየት ይሻሉ ግብሩንም የሚወጡት በዚያው መልኩ ነው። እኔ ፖለቲካውን በእርግጥ ፖለቲካ ልለውም የሀገር ጉዳይ ነው ነው የምለው የኢትዮጵያ ጉዳይ ነው የምለው። ለአዚ ውስጥ ልገባበት የቻልኩት አገሪቱ ወደ መከፋፈል እንደምትሄድ ስለማይ በዚህ ምክንያት በሀገሬ ጉዳይ ውስጥ ልገባች እያለሁ በሀገሬ ጉዳይ ውስጥ አንደኛ ሂመን ራይትስ ድርጅት በመጀመር እኔ አጠር ልጅ በሰማንያ ስድስት ነው የጀመርኩት በግሪጎሪያን አቆጣጠር ማለት ነው። የሀገር ጉዳይ ደግሞ ራሱን የቻለ የኢትዮጵያ ሴቶች ለሰላምና ዴሞክራሲ የሚል ይሄ እሱም በዛው በሰማንያ ውስጥ ነው የተጀመረው። እንግዲህ እንደዚህ እያለ መጨረሻ ላይ የፖለቲካ ፓርቲ ሳቋቁም፣ ለዚህ ሀገር የሚጠቅመው ፖለቲካ ስትል ከአሜሪካን ጋር ለመነጋገር በኢትዮጵያ ወይም በማንኛውም የአፍሪካ ጉዳይ ውስጥ የፖለቲካ ድርጅት መኖር አለበት። የሲቪክ ድርጅት መኖር አለበት። በዚህ ምክንያት የኢትዮጵያ አንድነት የህዝብ ድምፅ ምክር ቤት የሚል የፖለቲካ ፓርቲ ወደዛ በመለወጥ ማለት ነው የኢትዮጵያ አንድነት የሴቶች ድምፅ ምክር ቤት የሚለው በመለወጥ እንግዲህ እስከ ስደት መንግስት ድረስ ማቋቋም እና በዚህ እንግዲህ በአጭሩ ለማጠቃለል የፖለቲካ ፓርቲ ሳቋቁም የመጀመሪያ ኢትዮጵያዊት ሴት እኔ ማለት ነው። በአሜሪካን ሀገር ደግሞ ድርጅቶች በማስመዝገብ እና በማቋቋም ሲቪክም ይሁን ድርጅትም ሲጀምርም ደግሞ ይህ ፋክት ነው የመጀመሪያ እኔ ነኝ ማለት ነው። ከወንዶቹም ማለት ነው። የኢትዮጵያ አንድነት እንዳይፈርስ እታገላለሁ። እና ይህንን ይመስላል። እንደሚታወቀው የበርካታ ሀገራት መሪዎችን አነጋግረዋል። እንደዚሁም ሀገር አሜሪካ ውስጥ መሪዎችን እና በከፍተኛ ስልጣን ላይ ያሉትንም ሰዎች ጋር እንደዚሁ በኢትዮጵያ ጉዳይ አስመልክቶ ተነጋግረዋል። አሜሪካ ሀገር ውስጥ እስከተናገሯቸው ሰዎች ውስጥ በተለይ ከኢትዮጵያ በተያያዘ መልኩ የሚያነሱት ምን ይሆናል? ብዙ አለ እንግዲህ ከነ ቡሽን አባትና ልጆችን መጨመር ይቻላል፣ ክሊንተንን መጨመር ይቻላል እንደውም በቅርብ ቀን ቀድሞ አምባሳደር ሄርማን ጄ ኮሆን ጋር ስገናኝ እንግዲህ ያው የመጀመሪያ ኢትዮጵያዊት ሴት መሆኔ ነው። ከወንዶቹ ጋር ነው ሰውየው የሚነጋገረው። ያው እንግዲህ የሚታወቅ ነው። ያው ከ በአስራ ዘጠኝ መቶ ዘጠና አንድ በግሪጎሪያን አቆጣጠር ኢትዮጵያን ዛሬ ውድቀት ላይ ያደረሳትን ስምምነት ለሀገር የቆሙ ሰዎች እንደነ ኮሎኔል ጎሹ ወልዴ በዚሁ በአሜሪካን ሀገር ያሉ ኮዴፍም የሚባል ነበር እነሱን ሁሉ ያልጨመረ በአጠቃላይ በቲፒኤልኤፍ ኢፒኤልኤፍ እና ኦኤልኤፍን ብቻ ያጠቃለለ አድርጎ ሶስቱም በለንደን የተደረገውን ስብሰባ በአሜሪካን ስፖንሰር አድራጊነት እያስተናገደው ዋናው ማለት ነው፣ የአስራ ዘጠኝ መቶ ዘጠና አንዱ ስብሰባ ውስጥ ነው። መልሱም ጥያቄውም ያለው በዚህ መልክ በቅርብ ቀን ከአሜሪካን መንግሥት ጋር ለመነጋገር ከዳላስ ወደ ዲሲ ሄጄ በተለይ በአስራ አንድ በዲሴምበር ኢለቨንዝ ማለት ነው ስብሰባ አድርጌ ጥሩ ውጤት ያለው ነው የተመለስኩት። ለዚሁም ለመጀመሪያ ጊዜ ያለው የቲፒኤልኤፍ የፒአርዴፍ መንግስት ከሁሉም የኢትዮጵያ ፖለቲካል ፓርቲ ተቃዋሚ ነን የሚሉት ለምን ሁለት ሰው ለምን አንድ ሰው አይኖርበትም? ሁሉም የተሰበሰቡበት ኢንክሉሲቭ የሆነ ስብሰባ አሜሪካን ልክ ለንደን ላይ ያደረገችውን አይነት በናይንቲን ናይንቲ ዋን ስፖንሰር አድርጋ ስብሰባ ቲ ቢቻል በዋሽንግተን ዲሲ እንዲደረግ እንድትጠራ፣ እና ኢትዮጵያ ውስጥ ሰላም እንዲኖር ኢትዮጵያ ካለችበት አደጋ ለማዳን አሜሪካን እጇን ብድግ አድርጋ ጥሪ ማቅረብ አለባት በሚል ይሄንን ሳቀርብ እኔ ለመጀመሪያ ጊዜ መቅረቡ ነው አሁን። በመቅረቡም ሰኞ ዕለት ይሄ ቀርቦ ይሄውና ማክሰኞ ዕለት ከሆን ጭምር እየተነጋገረበት ይገኛል። በስቴት ዲፓርትመንትም ይሄው አይነት ነገር ነው ያለው። እንግዲህ በዚህ ደረጃ እሰራለሁ ማለት ነው። እንግዲህ ይሄው በዚሁ ሳምንት ማለት ነው ከሁለት ቀን ሶስት ቀን በፊት ይህንኑ ሳደርግ ከርሜ ነው ከዲሲ ወደ ዳላስ የተመለስኩት። ወይዘሮ የሀረሮቅ ሌላው የሚደክሙበት ዘርፍ ጥገኝነት ጠያቂዎችንና ስደተኞችን መታደግ ነው። የስደተኞችን ደግሞ በሚመለከት የማያቋርጥ ነው። ዴሞክራሲ ኢትዮጵያ ውስጥ ካልተተከለ በስተቀረ ስደተኛው መውጣቱ አይቀሬ ነው። ከውስጥ ለውጥ እንዲደረግም እየታገልኩኝ መንግስት እያስቸገረው የሚወጣው ነፍሱን ለማዳን ደግሞ ከነቤተሰቡ ቤተሰቡ ለመርዳትም አላቆምም። ህይወቴም ይኸው ነው። ወይዘሮ የሀረር ጋሻው በኢትዮጵያውያን ዘንድ በምን መልኩ እንዲታወሱ ይሻሉ? ቀድሞ የኢትዮጵያ የሰራዊቱ ውጤት ነኝ እኔ በዚህ እንዲያስታውሰኝ ነው። ለአንድ ሀገርና ለአንድ ሰንደቅ ዓላማ፣ ለአንድ ህዝብ የቆመው እሱ ማለት እኔ ነኝ። ይህን በዚህ እንዲያስታውሰኝ ነው። እኔ የኢትዮጵያን ሰንደቅ ዓላማ ያለው ልብስ ስለብስ ከውስጤም ራሴን ሰጥቼ ነው ለኢትዮጵያ። የሀገር ጉዳይ ግን የህዝብ ጉዳይ ግን ቀኔ ይበልጣል። ስለ ራስ ማውራት ወንድሜ ካሳሁን የምነግርህ በዚህ አጋጣሚ በጣም ከባድ ነው። ትልቅ ትምህርት ነው ደግሞ ዛሬ የተማርኩት ስለ ራሴ ሳወራ ማለት ነው። ይሄም አንዱ አዲስ ነገር ነው። እናመሰግናለሁ። የሀረርቅ ጋሻው የመጀመሪያው ዓለም አቀፍ ሞዴል ኢትዮጵያዊት፣ የፊልም ተዋናይት፣ የጥገኝነት ጥያቄዎችና ስደተኞች መብቶች ተሟጓች፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጠልኝ።